በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ የካቲት 19 2013 ዓ ምት ዝግጅታችን አሁን ጀመረ። የመጀመሪያ ዙር ፀረ ኮቪድ-19 ክትባት ኢትዮጵያ ገብቷል። ኢትዮጵያ ለመጀመሪያ ጊዜ የኮቪድ-19 ክትባትን መረከብ ስለቻለች ይሄት እንደ ሀገር ትልቅ ቀን ነው። የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ ናቸው። ዘግባለን። በየመን ሰንዓ ፍልሰተኞች ማቆያ በደረሰው አደጋ ኢትዮጵያውያን መሞታቸው ተነገረ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። ለሳምንታት በረሃብ አድማ መዝለቃቸው የተገለጸው እነ አቶ ጃዋር መሐመድ በአገር ሽማግሌዎችና በታዋቂ ሰዎች ማግባባት የረሃብ አድማቸውን እንዳቆሙ ተገለጸ። ወደ መደበኛ የአመጋገብ ስርዓት በሚመለሱበት መንገድ ላይ ክትትል እየተደረገላቸው መሆኑንም የሕክምና አገልግሎት እየሰጧቸው ያሉት ባለሙያዎች ገልጸዋል። የዩናይትድ ስቴትስ የመወሰኛ ምክር ቤት የውጭ ጉዳይ ኮሚቴ አንጋፋ አባላት የአይዳሆ ሪፐብሊካን ሴኔተር ጂም ሪሽ እና ዲሞክራቱ ሴኔተር የሜሪላንዱ በንካርድን የኢትዮጵያ ትግራይ ክልል ግጭት በሰላማዊ መፍትሄ እንዲፈታ የሚያበረታታውን ውሳኔያቸውን እንደገና አቅርበዋል። ባለፈው ሳምንት መጨረሻ አርብ በወጣ የኮሚቴው መግለጫ መሰረት በሪፐብሊከንና ዲሞክራት የመወሰኛ አባላት ድጋፍ የወጣው ውሳኔ የኢትዮጵያ መንግስት፣ የትግራይ ህዝባዊ ነፃ አውጪ ግንባር እንዲሁም ሌሎች በግጭቱ ተሳታፊ አካላት ሰብአዊ መብቶችን እንዲያከብሩና ለክልሉ ያለ ገደብ የሰብአዊ ረዴት ተደራሽነትን እንዲፈቅዱ ይጠይቃል። አያይዘውም ከትግራይ ክልል ግጭት በተያያዘ የጭካኔ አድራጎቶች ስለመፈጸማቸው የቀረቡ የሚታመኑ ያሏቸው ውንጀላዎችን ነፃ መርማሪዎች እንዲያጣሩ ትብብር እንዲደረግም ሴኔተሮቹ ጠይቀዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኤኩቶሪያል ጊኒ ውስጥ በተለያዩ የጦር ሰፈሮች በተከታታይ በደረሱ ፍንዳታዎች ቢያንስ 20 ሰዎች ሲገደሉ 600 የሚሆኑ መቁሰላቸውን የሀገሪቱ ባለስልጣናት ገለጹ። አደጋው የደረሰው በተዝረከረከ የፈንጂ አያያዝ ምክንያት ነው ሲሉ ፕሬዚደንቱ ቴዎዶር ኦቢያንግ መናገራቸው ተገልጿል። ባታ የምትባል ከተማ ውስጥ የደረሰው ፍንዳታ በአካባቢው ያሉ መኖሪያ ቤቶችን በሙሉ አውድመዋል ብለዋል ፕሬዚደንቱ። በኮቪድ-19 ዜናዎች ብሪታንያ በዛሬው ሁለት ትምህርት ቤቶቿን ከፍታለች። ሀገሪቱ ካለፈው ጥቅምት ወዲህ በኮቪድ-19 ምክንያት ለህልፈት የተዳረጉባት ሰዎች ቁጥር እስካሁን ባልታየ መልኩ እየቀነሰ እንደሆነ ተገልጸዋል። ይህ በዚህ እንዳለ የአውሮፓ ህብረት፣ አባል ሀገሮቹ የሩሲያውን የኮቪድ-19 ክትባት ስፐትኒክ ቪን እንዳይገዙ በክትባቱ ላይ የምናካሂደውን ፍተሻ አልጨረስንም ብሎ ሲያስጠነቅቅ ቆይቷል። ይሁን እንጂ በርካታ የህብረቱ አባል ሀገሮች ማስጠንቀቂያውን ቸል ብለው ክትባቱን እየገዙ መሆናቸው ተዘግቧል። የዩናይትድ ስቴትሱ ጃንስ ሀፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳለው በዓለም ዙሪያ ያሉት የኮሮና ቫይረስ ተያዦች ቁጥር ከ117 ሚሊዮን አልፏል። በመጨረሻም ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከግንቦት አንድ በኋላ አፍጋኒስታን ውስጥ የሚኖራት ወታደራዊ ሚና ምን እንደሚመስል ውሳኔ ላይ አልተደረሰም ስትል አስታወቀች። ከአንድ አመት በፊት ከታጣቂው ከታሊባን ቡድን ጋር በተደረሰ ስምምነት መሰረት አፍጋኒስታን ውስጥ የቀሯትን ሁለት ሺ አምስት መቶ ወታደሮች ማስወጣት ይኖርባታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለአፍጋኒስታን ፕሬዚደንት አሽራፍ ጋኒ በጻፉላቸው ደብዳቤ በዩናይትድ ስቴትስ አማካይነት የተጀመሩትን የሰላም ጥረቶች ለማፋጠን የቀረቡትን ሀሳቦች በአስቸኳይ የማይመለከቱ ከሆነ ከታሊባን በኩል የሚሰነዘረውን የጥቃት እርምጃ መንግስታቸው ራሱን ችሎ መወጣት ይኖርበት ይሆናል ሲሉ እንዳስጠነቀቋቸው ሪፖርቶች ወጥተዋል። ከቀረቡት ሀሳቦች መካከል የሰላም ሂደቱን ወደፊት ለመክፋት በተባበሩት መንግስታት ድርጅት ስር ዓለም አቀፍ ጉባኤ ይጠራ የሚል እንዳለበት ተገልጿል። ቪኦኤ ስለ ጉዳዩ የጠየቃቸው አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ በአጠቃላይ በአሰራራችን ከውጭ ሀገር መሪ ጋር ተካሂዷል በሚባሉ ልውውጦች ዙሪያ አስተያየት አንሰጥም የሚል ምላሽ ሰጥተዋል። አፍጋኒስታን ውስጥ ስለሚኖረን ወታደራዊ ሚናም የተደረሰ ውሳኔ የለም፣ ሁሉም አማራጭ ክፍት ነው ብለው መመለሳቸው ታውቋል። በሌላኛው በኩል የአፍጋኑ ፕሬዚደንት ጋኒና የሀገሪቱ የሰላም ምክር ቤት ሊቀመንበር አብዱላ አብዱላ ደብዳቤው የደረሳቸው መሆኑን ከፍተኛ የሀገሪቱ ባለስልጣናትና ተቃዋሚ የፖለቲካ መሪዎች አረጋግጠዋል።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 ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ13040 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ የካቲት 292013 ዓ ም ምሽት ፕሮግራም ነው።

በፍፁም በሴቶች ላይ እና በህፃናት ላይ የሚደርስ ጥቃትን እንደሚጠየፍ ትግስት አያስፈልግም ብዬ ነው ማስበው። አንደኛ ከመድረሳቸው በፊት መከላከል የሚቻልባቸው ፕላትፎርሞችን በማመቻቸት ያንን ማድረግ ነው። የሰማችሁት በኮቪድ አስራ ዘጠኝ ምክንያት ለትዳር የተዳረገችውን የአስራ ሰባት አመት ወጣትና የኢትዮጵያ የህግ ባለሙያ ሴቶች ማህበራዊ ዳይሬክተር ወይዘሪት ሌንሳ ቤናል ነው። ዛሬ ማርች ስምንት አለም አቀፍ የሴቶች ቀን ልዩ ዘገባ በሁለተኛው አጋማሽ እናስደምጣችኋለን። ዜናዎቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የመጀመሪያ ዙር ጸረ ኮቪድ-19 ክትባት ኢትዮጵያ ገብቷል። ወደ ሀገር የገባውም ሆነ በቀጣይ የሚገባው የክትባት መጠን በአንድ ጊዜ ሁሉንም ህዝብ የማያዳርስ በመሆኑ ህብረተሰቡ ለወረርሽኙ ከመጋለጥ ራሱን ለመከላከል የሚረዱትን የጥንቃቄ እርምጃዎቹን ተግባራዊ ማድረጉን በንቃት መቀጠል ያለበት መሆኑን በማስታወስ የጤና ሚኒስቴር ገልጿል። ወደ ሀገር የገባው ክትባት በድጋፍ የተገኘ መሆኑን የኢትዮጵያ ጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ፀሐይ ዳምጠው ዝርዝሩን ይዛለች። ትላንትና እሁድ የካቲት 28 2013 ዓ.ም ወደ ኢትዮጵያ የገባው የኮሮና ቫይረስ ክትባት መጠን 2 ሚሊዮን 200 ሺህ መሆኑን የጤና ሚኒስትር ዶክተር ሊያ ታደሰ ተናገሩ። ኢትዮጵያ ለመጀመሪያ ጊዜ የኮቪድ-19 ክትባትን መረከብ ስለቻለች ይሄት እንደ ሀገር ትልቅ ቀን ነው። ይሄ እንግዲህ በቀጣይ ከምንጠብቃቸው የኮቪድ-19 ክትባቶች የመጀመሪያው ዙር ሲሆን አስትራዜነካ የሚባለው በቅርቡ በተለያዩ ሀገራት እየተሰራጨ ካለው ያለው ክትባት ነው ዛሬ የገባው። እንደሚታወቀው ይህ ዓለም አቀፍ ወረርሽኝ ከጀመረበት ሰዓት ጀምሮ በርካታ ሀገሮች በሚገርም ፍጥነት የክትባት ምርምርና የማምረትን ስራ በመጀመራቸው በአሁኑ ሰዓት በርካታ ክትባቶች በመጨረሻ ደረጃ በሚባል ምርምር ውስጥ ያሉና አሁን ደግሞ ጥቂት የማይባሉ ክትባቶች ደግሞ ሙሉ ምርምራቸውን ጨርሰው በየሀገሩ እየተሰጡ ይገኛሉ። ለክትባቱ የሚውለው ወጪ ለታዳጊ ሀገሮች ከባድ ነው ያሉት ሚኒስትሯ፣ ይህም ኮቫክስ በተባለው ለዚሁ ሲባል በተቋቋመው ፕሮግራም በኩል የተገኘ መሆኑን ይፋ አድርጓል። ይህንን ክትባት ደግሞ ሀገራት ተደራሽ እንዲሆኑ በተለይ እንደኛ አይነት ዝቅተኛ ኢኮኖሚ ያላቸው ሀገራት ከሌሎቹ ጋር እኩል ተወዳድረው ማግኘት ስለማይችሉ በዓለም አቀፍ ደረጃ በጥምረት ሆኖ ኮቫክስ ፋሲሊቲ የተሰኘው ተቋም ከተቋቋመው ወራቶች አስቆጥሯል። ይህም የሚመራው በአለም ጤና ድርጅት ጋቪ በተሰኘው ተቋምና ሴፒ በተሰኙት ሶስት ተቋማት ሲሆን ይሄ የአለም አቀፍ ጥምረት በተለይ ዘጠና ሁለት ለሆኑ ዝቅተኛ ኢኮኖሚ ላላቸው ሀገራት በድጋፍ ክትባቶችን መስጠት እንዲያስችል ከፍተኛ የሆነ የሀብት ማሰባሰብ ሲሰራ ቆይቷል። ለዛም ብዙ ሀገራት ለዛ ትልልቅ ገንዘብ በመስጠት ክትባቱ ለእነዚህ ሀገራት ተደራሽ እንዲሆን ከፍተኛ ስራ ሲሰራ በመቆየቱ ባለፉት ሳምንታት ለአፍሪካ ሀገራቶች መስጠት ተጀምሯል። ከዚያም ውስጥ እንግዲህ እኛ እንደ ሀገር መጀመሪያውን 2.2 ሚሊየን ክትባት ዶዝ ለማግኘት ችለናል። በመጀመሪያ ዙር ወደ ኢትዮጵያ የገባው ክትባት መጠን አናሳ በመሆኑ ቅድሚያ ለሚሰጣቸው የህብረተሰብ ክፍሎች ክትባት እንደሚውል ዶክተር ሊያ አስረድቷል። ይህ ክትባት ቁጥሩ እንደሚታወቀው ትንሽ ከመሆኑ አኳያ በመጀመሪያ የሚሰጥበት ቅድሚያ ለሚሰጣቸው የማህበረሰብ ክፍሎች ይሆናል። ይህም የክትባት ወደ ሀገር ውስጥ የማስገባቱን ስራ ለማሳለጥ የተቋቋመው ብሔራዊ ግብረ ኃይል ከዓለም ጤና ድርጅት በወጣው አሰራር መሰረት ቅድሚያ ማን ነው የሚሰጣቸው የሚለውን ሲሰራ ቆይቷል። በዛም መሰረት እንግዲህ በተለይ በስራቸው ከፍተኛ ተጋላጭ የሆኑ በተለይም የጤና ባለሙያዎችና ጤና ተቋማት ውስጥ የሚሰሩ ሰራተኞች በሙሉ ቅድሚያ የሚሰጣቸው ሲሆን በቀጣይም እንደዚሁ በስራቸው ተጋላጭ የሆኑ እና በተለይ ደግሞ ተጓዳኝ በሽታ ያላቸው እና እድሜያቸው ከፍ ያሉ ሰዎችን ታርጌት አድርጎ የሚሰጥ ይሆናል። ስለዚህ ይህ ክትባት አሁን አገር ውስጥ ስለገባ በአጭር ጊዜ ውስጥ በሚቀጥሉት አጭር ቀናት ውስጥ ለማህበረሰብ ክፍሎች መሰጠት የሚጀምር ይሆናል። ክትባቱን በስፋት ማድረስ የሚያስችሉ ስራዎች ላይ ትኩረት በማድረግ ጥረቱ የሚቀጥል መሆኑን የገለጡት የጤና ሚኒስትር በአንጻሩ የቫይረሱ ስርጭት ከወትሮ በእጥፍ መጨመሩን አመልክተው ህብረተሰቡ ራሱንና ቤተሰቡን ከቫይረሱ በንቃት መጠበቅ አለበት ስሉ አሳስበዋል። የኮቪድ-19 ወረርሽኝ በኢትዮጵያ ከተከሰተ አንድ ዓመት ሊሞላ አምስት ቀናት ብቻ በቀሩበት ጊዜ ውስጥ ነው ኢትዮጵያ የመጀመሪያውን ዙር ክትባት ያገኘችው። ባለፉት 24 ሰዓታት ውስጥ የተሰበሰበውን መረጃ ሳይጨምር እስካሁን በኢትዮጵያ በኮቪድ-19 ሳቢያ ሕይወታቸውን ያጡ ሰዎች ቁጥር 2429 ሲሆን ለቫይረሱ መጋለጣቸውን በምርመራ የተረጋገጡ ሰዎች አጠቃላይ አሃዝ ደግሞ ከአንድ መቶ ስልሳ ሺህ በላይ መድረሱን የጤና ሚኒስቴር መረጃ ያመላክታል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ዳምጠውን ለዘገባዋ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በየመን ሰንአ ፍልሰተኞች ማቆያ በደረሰው አደጋ ኢትዮጵያውያን መሞታቸው ተነገረ። በየመን ሰንአ ከተማ በአንድ የፍልሰተኞች ማቆያ በደረሰው አደጋ በርካታ ሰዎች መሞታቸውን የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም አስታወቀ። ካርሜላ ጉዶ የድርጅቱ መካከለኛው ምስራቅና ሰሜን አፍሪካ ዲሬክተር ናቸው። በአደጋው የበርካታ ሰዎች ህይወት ማለፉንና ከመቶ በላይ ሌሎች መቁሰላቸውን የተናገሩት ጉዶ ድርጅታቸው ያላቸው ለተጎጂዎች እርዳታ እየሰጠ መሆኑን አመልክተዋል። ፍልሰተኞቹ በበኩላቸው አደጋውን ያደረሱት የየመን የፖሊስ ኃይሎች መሆናቸውን ይናገራሉ። ገልሞ ዳዊት ዝርዝሩን አድርሶናል። ከሀምሳ ወአርባኢን በተሰኘው በየመናው መዲና ሰና በሚገኝ በአገሪቱ የኢሚግሬሽን መስሪያ ቤት በሚተዳደር የፍልሰተኞች ማቆያ የተነሳ የእሳት አደጋ የ8 ሰዎች ህይወት ሲቀጥፍ 170 ሰዎች ላይ የመኩሰል አደጋ ደርሰዋል። ብለል የተባበሩት መንግስታት የፍልሰተኞች ጉዳይ አይኦኤም ለደረሰባቸው ጉዳት ክትትል ላይ ከሚገኙት ዘጠና ያክሉ በጽኑ የተጎዱ መሆናቸውን ዲሬክተሯ ሚካርሜላ ጎዶ ተናግረዋል። ድርጅታቸው አይኦኤም ከመመለከታቸው ጋር በመተባበር ፍልሰተኞቹ ተገቢ እንክብካቤ እንዲያገኙ እያደረገ መሆኑንም አክለው አስረድተዋል። በየመን የተባበሩት መንግስታት የስደተኞች ጉዳይ ቢሮ ዩኤንኤችሲአር ተወካይ ጂን ኒኮላስ ቢዩዝ በክስተቱ ማዘናቸውን ገልጸዋል። ድርጅታቸው ከአይኦኤምና ሌሎች አጋር ድርጅቶች ጋር ስደተኞቹ የተሟላ ሕክምና እርዳታ እንዲያገኙ እየሰራ ነውም ብለዋል። አይኦኤም ጉዳቱ የደረሰባቸውን ፍልሰተኞች ዜግነት እስካሁን ይፋ ባያደርግም በየመን ሰና የሚኖሩ ኢትዮጵያን ፍልሰተኞች ግን በአደጋው የሞቱት ትውልደ ኢትዮጵያውያን ናቸው ይላሉ። አቶ ታጁ ሸሪፍ በሰና የፍልሰተኞች ተወካይ ናቸው። ይህ የአደጋው መንስኤ በፖሊስና በማቆያ ባሉ ፍልሰተኞች መካከል የተፈጠረ አለመግባባትን የተከተለ መሆኑን ያስረዳሉ። በእስር ላይ የነበሩ ልጆች የታሰርንበት ምክንያት በቂ አይደለም ወይ ፍቱን፣ አሊያም ወደ ሀገራችን መልሱን ብለው ከጠዋት ጀምረው የረሃብ አድማ አደረጉ። ከሰዓት ላይ የጸጥታ ኃይሎች መጥተው አድማውን ያስተባበረው ማን ነው ብለው ጠየቁ። በማቆያ ውስጥ ያሉ እኛ ምንም አስተባባሪ የለንም፣ ስለ ችግራችን መፍትሄ ከናንተ እንፈልጋለን ብለው ሲጠይቋቸው በመካከላቸው አለመግባባት ተፈጠረ። በዚህን ጊዜ የጸጥታ ኃይሎች አስለቃሽ ጋዝ ሲተኩሱ የተተኮሰው አስለቃሽ ጋዝ ከፍራሽና ልብሳቸው ጋር ተቀጣጦ ቤቱንም አቃጠለው። በዚህ ሁኔታ እነሱም መውጣት ሳይችሉ በዛው በቃጠሎ ሌላኛው ታፍነው ሌላው ደግሞ በጊዜው በነበረ መረጋገጥ ሕይወታቸው አልፈዋል ብለዋል አቶ ታጁ። አቶ ታጁ ፍልሰተኞቹ የታሰሩበትን ምክንያት ሲያብራሩ ከቅርብ ጊዜ ወዲህ የየመን ፖሊስ የመኖሪያ ፍቃድ የተገን ጥያቄነት ወረቀት የላቸውም በሚል በከተማዋ የሚኖሩ በርካታ ትውልድ ኢትዮጵያውያንን አስሯል ብለዋል። አክለውም የተገን ጥያቄነት ማረጋገጫ ወረቀት ከተባበሩት መንግስታት የስደተኞች ጉዳይ ቢሮ ይሰጥ እንደነበር ገልጸው፣ አሁን ግን ምክንያቱ ባልታወቀ ሁኔታ መቋረጡን አመልክተዋል። የማህበረሰብ ተጠሪ ዋቶታጁ በአደጋው ለህልፈት የተዳረጉ ሰዎች ቁጥር ከተባለውን በላይ ይሆናል ብሎ ያምናሉ። መለየት አልቻልንም እንጂ የሞቱ ሰዎች ቁጥር በመቶዎች የሚቆጠሩ ናቸው። አካባቢው በጸጥታ ኃይሎች እየተጠበቀ ስለሆነ መለየት አልቻልንም። አሁን የቆሰሉ ሰዎችም በጣም ብዙ ናቸው። በሶስት ሆስፒታሎች ነው እየታከሙ የሚገኙት። ለምሳሌ በሳውራ ሆስፒታል ከሰባ በላይ ሰዎች ናቸው እየታከሙ ያሉት ሆስፒታሉ ከደረሱ ስድስቱ ወዲያው ሲሞቱ ስምንቱ ደግሞ አሳሳቢ ሁኔታ ላይ ናቸው ብለዋል አቶ ታጁ። በየመን የተባበሩት መንግስታት የፍልሰተኞች ጉዳይ ጽህፈት ቤት ባልደረባ የሆኑት ኦሊቪያ ሄደንም አደጋው በደረሰበት ስፍራ ከ400 ሰዎች በላይ ይኖሩ እንደነበረ አረጋግጠዋል። ሆኖም የሞቱትንና በሕይወት የተረፉትን የመለየቱ ስራ አሁንም ገና በሂደት ላይ ነው ብለዋል። የኢትዮጵያ መንግስትም ኦማን ባለው ኤምባሲው በኩል ጉዳዩን እየተከታተለ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምጽ ተናግረዋል። ይሄ ደረሰው አደጋ በእስር ቤት በተነሳው ቃጠሎ ነው። የቃጠሎ መነሻ አልተጣራም፣ እስካሁን እያጣራን ነው። እንደምታውቀው የመን የግጭት አካባቢ ነው፣ የረብሻ ቀጠና ነው። እዛ አካባቢ ኤምባሲ የለንም። ነገር ግን ኦማን ያለኛ ኤምባሲ ነው የሚከታተሉ። ስንት ኢትዮጵያኖች ናቸው እዛ ያሉት? ስንት ናቸው የተጎዱት? ችግሩ ምን ሲሆ ግንከፍል ውጭ ዝርዝር አላገኘንም። እያገኘ ይህን የተገኘ ለህዝብ ይፋ እናደርጋለን። መንግስት በእርስ በርስ ጦርነት በምትታመሰው የመንና በመካከለኛው ምስራቅ ሀገሮች ውስጥ በህገወጥ ጉዞ ላይ ሳሉ ተይዘው በእስር ያሉትን ኢትዮጵያውያንን ወደ ሀገር እየመለሰ መሆኑንም አምባሳደር ዲና ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞ ዳዊትን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ሴቶች በመጪው አገር አቀፍ ምርጫ ጾታን መሰረት ላደረገ የጥላቻ ንግግርና ሌሎች ጾታዊ ጥቃቶች እንዳይጋለጡ ባለድርሻ አካላት ሁሉ ጥረት እንዲያደርጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ጥሪ ያቀረበ። ስለ ዲሞክራሲና ስለ መብቶች እየተሰበከ ለሴቶች እኩልነት እንቅፋት መሆን ትርጉም አልባ ነው ሲሉ አንዲት የኮሚሽኑ ከፍተኛ አማካሪ ተናገሩ። መለስካቸው አመሀ ዝርዝራለው። የኢትዮጵያ ሰብአዊ መብቶች ኮሚሽን መታገል እንምረጥ በሚል መሪ ቃል የሚከበረውን የ2013 ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ዛሬ ይፋ ያደረገው መግለጫ በጥቂት ወራት እንደሚካሄድ የሚጠበቀው ስድስተኛው አገር አቀፍ ምርጫ ለሴቶች እኩልና ነጻ ተሳትፎ በሩ ክፍት እንዲሆን ጥሪ የሚያቀርብ ነው። በመግለጫው አባባል በፖለቲካ ፓርቲ ጩነት፣ በመራጭነት፣ በምርጫ ፈጻሚነትና አስፈጻሚነት እንዲሁም በተለያየ መልኩ በምርጫው ሂደት የሚሳተፉ ሴቶች ፆታን መሰረት ላደረገ የጥላቻ ንግግርና ሌሎች ፆታዊ ጥቃቶች ተጋላጭ እንዳይሆኑ ሁሉም ባለድርሻ አካላት እንዲከላከሉ ጥሪ አቅርበዋል። ኮሚሽኑ በዚህ በመላው ዓለም ለሴቶች ልዩ ቀን በሆነው ዕለት ይህንን መግለጫ ከማውጣቱ በፊት አንድ ጥናት አካሄዱ እንደነበረም በመግለጫው ላይ ተመልክተዋል። በዚህ ከመንግስታቱ ድርጅት የሥርዓተ ፆታ እኩልነትና የሴቶች መብቃት ድርጅት ጋር በመተባበር ኮሚሽኑ ባደረገው ዳሰሳዊ ጥናት በተለይ በምርጫ ወቅት በፖለቲካ ፓርቲ አባልነትና በሌሎች የምርጫ እንቅስቃሴዎች በሚሳተፉ ሴቶች ላይ በማኅበራዊ ሚዲያም ሆነ ፊት ለፊት የተለያዩ ፆታን መሠረት ያደረጉ የቃላትና የአካል ጥቃቶች ተጋላጭ መሆናቸው ታውቋል። ዜና የታደሰ በኮሚሽኑ የሴቶችና ሕጻናት ጉዳዮች ከፍተኛ አማካሪ ሴቶች ጾታቸውን መሰረት ባደረገ ጥቃትና የመብት ገፈፋ ምክንያት በአጠቃላይ የምርጫው ዴሞክራሲያዊነት፣ ፍትሐዊነትና ነጻነት ምን ያህል ጉዳት እንደሚደርስበት እንዲያስረዱ ቪኦኤ ጥያቄ አቅርቦላቸው ነበረ። የመብት ጥያቄ ነው። የሴቶች መብት ጥያቄ። ስለ ሰብዓዊ መብት ካወራን ስለ ዴሞክራሲ መብት የምናወራ ከሆነ ሴቶችን ሳናሳትፍ ወይም ሴቶችን እንዳይሳተፉ የሚያደርጉ የመብት ጥሰቶችን ሳንቀርፍ ስለ ዴሞክራሲና ስለ ሰብዓዊ መብት መከበር ልናወራ አንችልም። ስለዚህ ምርጫው የሴቶችን ተሳትፎ ለማሳደግ በሚችል መልኩ ማነቆ የሆኑ ነገሮችን ሁሉ የሚፈታ ማናደርገው ከሆነ የምንፈልገውን ውጤት አናገኝም ማለት ነው። እንደምንፈልገው ዴሞክራሲ ተተገበረ፣ መብት ተከበረ ልንል አንችልም እና ለዚህ በጣም ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ። በምርጫ ወቅት በሴቶች ላይ የሚፈጸሙ ጥቃቶች በሴትነታቸው ብቻ ነው ባይባልም እንኳ እንደ ማንም ሰው ወይንም ዜጋ ለፖለቲካዊ ነፃነታቸው እንቅፋት የሚፈጥሩ ማንኛቸውም ድርጊቶች ሊወገዙ ይገባል ይላሉ። ዜና የታደሰ። በየትኛውም የህይወት ዘርፍ የሴቶችን ህይወት አሉታዊ በሆነ መልኩ የሚነካ እስከሆነ ድረስ ትኩረት አድርጎ መስራት አስፈላጊ እንደሆነም ያስገነዝባሉ። ወደ ምርጫው ስንመጣ ደግሞ እንግዲህ ምርጫው አንዱ የሴቶችን የፖለቲካ ተሳትፎ ማሳደጊያ መንገድ ነው፣ መሳሪያ ነው፣ ወይም ኤንትሪ ፖይንት ነው። ስለዚህ እዚህ ምርጫ ላይ በጥሩ ሁኔታ እንዲሳተፉ ካላደረግን ወይም ደግሞ እንዳይሳተፉ የሚያደርጓቸውን ችግሮች የማነፈታ ከሆነ ወደ ምርጫው አይበረታቱ ማለት ነው። ምርጫው ላይ የማይበረታቱ ከሆነ ደግሞ ነገር የፖለቲካ ተሳትፏቸው ዝቅተኛ እንደሆነ ይቀጥላል ማለት ነው። ያ ደግሞ በሆነ ቁጥር በአጠቃላይ በሴቶች መብት ላይ ያለውን ችግር የመፍታቱ ሁኔታ ወይንም ደግሞ በዛ መፍትሄ የመፈለግ ሂደት ውስጥ ሴቶችን ውሳኔ ሰጪ እንዳናደርጋቸው ያደርገናል እና ያ ደግሞ መልሶ እንደገና ጥቃቱን የሚያስቀጥል የመብት ጥሰቱን የሚያስቀጥል ነው የሚሆነው ማለት ነው። ይህን ማድረጉ መንታ ወይንም ድርብ ጥቅም አለው ይላሉ ዜናዬ። ስለዚህ በአንድ በኩል በምርጫ ሂደቶች ውስጥ የሚፈጸሙትን ፆታዊ ጥቃቶች መከላከል በራሱ በሴቶች ላይ የሚፈጸሙ ችግሮችን እየቀረፍን እንድንሄድ ያደርገናል። በሌላ በኩል መቅረፊያ መንገዳችንን ደግሞ የተሻለ ያደርግልናል። ምክንያቱም ሴቶች በፖለቲካ ውስጥ ተሳትፎ በኖራቸው ቁጥር የውሳኔ ሰጭነት ሚናቸው ይጎላ ይሆናል። ያ በሚሆንበት ጊዜ ደግሞ በሚዘረጉ ሲስተሞች ሊሆን ይችላል፣ በሚሰጡ ውሳኔዎች፣ በሕጎችም ላይ በተለያዩ ሁኔታዎች ላይ የሚኖራቸው ተጽዕኖ ከፍተኛ እየሆነ ስለሚሄድ ፆታዊ ጥቃት አብዛኛውን ማህበረሰባችንን ሴቶች እንዳያስቸግር ወይም ችግር እንዳይሆንባቸው መፍትሄ ለማምጣት ይረዳሉ ማለት ነው እና ለዚህ በጣም ጠቃሚ ነው ብለን እናስባለን። የኮሚሽኑ የሴቶችና ህጻናት ጉዳዮች ከፍተኛ አማካሪ ዜናይት ታደሰ እንዳስረዱት ኮሚሽኑ ባካሄደው ጥናት እንደተመለከተው ከዚህ በፊት በተካሄዱት ምርጫዎች በደረሰባቸው ተጽዕኖ አድልዎ እና ጥቃት ምክንያት የምርጫ ተሳትፏቸውን እርግፍ አድርገው የተዉ አያሌ ሴቶች ነበሩ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው የተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉ ስርጭቶቻችንን ተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየቶቻችሁ ተዘዋዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ዝግጅቱ ንለፍ። ዓለም አቀፍ የሴቶች ቀን በኢትዮጵያም ተከብሯል። ዝግጅቱ ሴቶች እና አመራር ኮቪድ-19 ባጠላበት ዓለም እኩልነትን ማሳካት የሚል መሪ ቃልም ተሰጥቶታል። የኮቪድ-19 ወረርሽኝ ከተከሰተ ጀምሮ ሴቶች ለተለያዩ ጫናዎች መጋለጣቸው ሲነገር ቆይቷል። በኢትዮጵያም ኮቪድ-19 በሴቶችና ልጃገረዶች ላይ ካሳደረው ጫና ጎን ለጎን በተለያዩ የሀገሪቱ ክፍል ያሉ ግጭቶች ለሴቶችና ሕጻናት መፈናቀል፣ አካላዊና ና ስነ ልቦናዊ ጥቃት መጋለጥ በዋናነት ይነሳሉ። የአሜሪካ ድምጽ ዘጋቢዎች ዓለም አቀፉን የሴቶች ቀን በማስመልከት የኮቪድ-19ና ግጭት በሴቶች ላይ ያሳደረውን ጫና ከተለያዩ የሀገሪቱ ክፍል አሰባስበው የላኩትን ዘገባ ቆንጅታየና ኤደን ገረመው እንደሚከተለው አጠናቅረውታል። ዓለም አቀፍ የሴቶች ቀን ለመጀመሪያ ጊዜ የተከበረው እንደ አውሮፓውያን አቆጣጠር በየካቲት 28 1909 ዓ ም የሴቶች መብት ጥያቄ ባነገቡ በአሜሪካ የሶሻሊስት ፓርቲ አማካኝነት በኒውዮርክ ከተማ ነበር። ከስምንት ዓመት በኋላም በያኔው ሶቪየት ራሽያ በየዓመቱ በአውሮፓውያኑ ማርች 8 ዕለት ታስቦ መዋል እንዲጀመር ተደርጓል። ይሁንና እለቱ በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት አማካኝነት እንዲከበር እስኪወሰን ድረስም የሶሻሊዝምና ና የኮሚኒዝምን የፖለቲካ እሳቤ በሚያራምዱ ሀገራት ብቻ ተገድቦ ቆይቷል። ከአውሮፓውያኑ 1977 ዓ ም ጀምሮም ይህ ዕለት በዓለም ዙሪያ የሴቶች ጥያቄዎች የሚነሱበት፣ በአንዳንድ ሀገሮችም የተቃውሞ ሰልፎች የሚካሄዱበት ሆኗል። በተባበሩት መንግስታት ድርጅት በየአመቱ የተለያዩ መሪ ቃሎችን በመጠቀም ዕለቱንና በአጠቃላይ ወርሃ መጋቢት የሴቶች ወር ሆኖ እየተከበረ ነው። ዘንድሮም ሴቶችና አመራር ኮቪድ-19 ባጠላበት ዓለም እኩልነትን ማሳካት በሚል መሪ ቃል ዕለቱ እየታሰበ ይገኛል። ከተባበሩት መንግስታት የዘላቂነት ግቦች መካከል በአምስተኛ ደረጃ የተቀመጠው የጾታ እኩልነት ባለፉት አስርተ ዓመታት ውስጥ አመርቂ የሚባል ለውጥ እያስመዘገበ የመጣ ቢሆንም ኮቪድ-19 ግን ትግሉን በአስር ዓመት ወደኋላ እንደጎተተው ይነገራል። ባለፈው አንድ ዓመት ጊዜ ውስጥም የወረርሽኙን ስርጭት ለመቆጣጠር ሲባል ከነበሩ የእንቅስቃሴ ገደቦች ጋር ተያይዞ ትምህርት ቤቶች በመዘጋታቸውና ስራ በመቋረጡ ሴቶች ለጉልበት ብዝበዛ፣ ለግርዛት ለአካላዊና ስነ ልቦናዊ ጥቃት እንዲሁም ለኢኮኖሚ መናጋት ተጋላጭ ሆኖ መቆየታቸውን የመንግስታቱ ድርጅት የሴቶች ጉዳይ ቢሮ ዩኤን ዊመን አስታውቋል። ባለፈው ዓመት በተከሰተው የኮቪድ-19 ወረርሽኝ ምክንያት ትምህርት መቋረጡ ታዲያ በዓለም ዙሪያ ያለእድሜ ጋብቻ መጨመር ዋነኛ ምክንያት ሆኗል። በኢትዮጵያም ይህም በተመለከተ እስካሁን ድረስ የተሰራ ሀገር አቀፍ ጥናት ባይኖርም የኢትዮጵያ ሴት የህግ ባለሙያዎች ማህበር በሰኔ ወር 2012 ዓ ም ላይ ከአማራ ክልል እንዳገኘው ይፋ ባደረገው ሪፖርት መሰረት በክልሉ 1144 ያለ እድሜ ጋብቻ ጥቆማዎች መደረጋቸውንና ከእነዚህ ውስጥም 249 ጋብቻ መፈጸሙን እንዲሁም 548ቱ በተሳካ ሁኔታ መቋረጣቸውን አስታውቋል። በአማራ ክልል በጎንደር ትክክል ድንጋይ ነዋሪ የሆነችውና ሀብታም በሚል ስም ብቻ ለመጠራት የጠየቀች የ17 ዓመት ወጣትና የዘጠነኛ ክፍል ተማሪ ባለፈው አመት ኮቪድ-19 እንደገባ ገባ ያጋጠማትን የኑሮ ችግር ለመወጣት ስትል ወደ ትዳር መግባቷን ለአሜሪካ ድምፅ አስታውቃለች። እናቴ ሶስት ልጆች ነበር የወለደችው። ፈሚጋ ግን ታላቅ ጊዜ ልጁ እንዳምጣ ከኛ ጋር ነው ጥለው የሄደች የጠፋች ማለት። ከዛ ጊዜ ጀምሮ እናቴ እስኪሱን ይዛ እየሰራች ለእኔ ደግሞ ትረዳለች፣ ለሆን ማለት ነው። ቤት ታደርጋ ስለምትሰራ እኔ ማብሬ መዞር አልችልም። ከአንድ ቤት ተፈረቼ በቃ እሷ የምትፈድልኝ ነገር እየተጠቀምኩ ብርቱ ልካለች እዛ። እኔ ደግሞ ቤት ውስጥም ትምህርት ይሰማል ነበረ። እሷ እንዳገኘችው ነው ሁለት መቶ ማገኘች አንድ መቶ ማገኘች፣ ችግርም ስለሆነ በቃ እሺ የሰጠችን ተቀብዬ ካገኘው በላለ ካላገኘው ደግሞ ይኖር ነበር። በኮሮና ምክንያት አስቤ ነበረ እናቴን ለመርዳት እና በቃ ተምሬ ጨርሼ ብዙ ነገር ለማ አስቤ ነበረ። ግን ተምር ኮሮና ምሽታ ሲመጣ በቃ ማለት እሷን መርዳት አማስተውም ኮሮና መጣፈዝ ወይ ደግሞ ምግብ አይመች ስለዚህ፣ በጣም በቃ የሆነ ነገር መስሎ ሳሰማኝ ያው ወጥቼ እንዳልሰራ የማውቀው ስራ የለም። ቤት ደግሞ ተጠምጬ የሚሰራው ስራ የለም። ይህ ደግሞ መስል ያቋጠ ነበረ። ማዛት ምንም ተደራደር ምንም ያው ወደ አሁኑ ተገባ። በቃ እሱ ነው እንደዚህ ያሟላልሻለው ሁሉን ነገር አድርግልሻለሁ ምናምን ባለት፣ ከዛ በኋላ እሺ አልኩኝ እኔ። ማለት ሰፈር ራቅ ይላል እና ተከራይቼ ነበረ እሱ እንደዚህ ጓደኛው ሚስታለች እና ከዛ ከእሷ ግቢ አብረሽ ብትኖሪት ምናምን ብሎ አብረን መጣንና እዚህ እዛ ከፈረች ምናል ጀመርኩ። በቃ ኋሶ በላይ ማለኝ በቃ እንደዚህ ብዬ ባልኮራ ከችግር ግን ነጻኔ ብ ያሰብናል ሰማና ወረቀት እያለንም እያሰብን እያለነ በቃ ሁሉ መናገር ልንጨርስ ስንል እሱም እንዳገራኒ ተነስቶ ሄደ። ለዛ ነው እንጂ አስበን ነበረ ራሱ እንደዚህ ሰማና ወረቀት ምናምን እያዘጋጀን እያለነ ሄደ። ብቻ ምኖር እናቴም ስራውን አቋርጣ በዚህ እኔ ጋ አካባቢ ቤት ተከራይታ ምናምን ጀምራ ነበረ እቹ የሆነ ሸቀጣ ሸቀጥ ጀምራ እየሰራች ትኖራለች እችን ካገባ ወርዳ ማለት ነው አሁንም እኮ እ ስለህለን ማንም እዛብ ደግሞ ካለበት ቦታ ግብር ምናምን አይቀበል ሊልክ ፍላጎት ነበረው ግን አልተቀበሉ እኔ ደግሞ ያው ትምህርትን መልሾ ስለተከፈተ ትምህርት ቤት መጣሁ እና ቤት ክራይም በጎን እየከፈለች አሁን ነው በቃ ትምህርት ቤትም ተመለስኩ። እሷ ጋር ኮቪድ ይመጣ ኖረ በዚ ነበርም። አለም አቀፍ የሴቶች ቀን ልዩ ቅንብራችንን ስንቀጥል ወደ አዲስ አበባ ይሆናል የምናመራው። ወይዘሮ አልማዝ በአዲስ አበባ ከመሀል ከተማው ራቅ ብሎ ባለ አካባቢ ነው የሚኖሩት። መራቁን ፈልገውት ሳይሆን የቤት ኪራዩን ስለማይችሉት ነው። የ11ኛ ክፍል ተማሪ ወንድ ልጅ አላቸው። ወይዘሮ አልማዝ የስኳር ህመም ተጠቂ ናቸው። መተዳደሪያቸው ለረጅም ዓመታት በምግብ ማብሰል ሙያቸው ለሚያውቋቸውና ለሚወዷቸው ሰዎች የዕለት ምግብ፣ ሰፋ ያለ ድግስም በመስራት የሚያገኙት ገቢ ነው። በኮቪድ ወቅት በሚኒባስ ወይም በአውቶቡስ ተሯሩጦ መስራቱ እንዴት አከረመዎት? የጤና ውስጥ ጉዳይ እንዴት ነው ብለን ጠይቀን ነበር። ያው ጥንቃቄ ይፈልጋል። ኮቪድ እንደሰለች ያተዘረቀረቄ ሰውን ስታገኛት ትጨብቂውም፣ ሰውን ስታገኛት ትጠጊውም፣ በርቀት ሆነሽ ራስሽን ጠብቀሽ ፈርተሽ ሳሙና ሽጣለ ትታጠቢያለሽ፣ ትሰሪያለሽ፣ ትታጠቢያለሽ፣ ልብስሽ ትቀይሪያለሽ፣ በቃ በስነ ስርዓት ራስሽን አስግደሽ ትንሽ ወጥተሽ ወደ ቤትሽ ትገቢያለሽ። አሁን የስራ ሁኔታ ተቀዛቅዟል። ሰው እንደ ልቡ እንደ ድሮ ድግስ አይደግስም። እንደ ድሮ ተሯርጦ የመስራቱ እድልኝ እየጠበበ ነው። በከተማው ላይ ይባል ነበርና እንዴት ነው እስቲ እንደው ያንቺ ሁኔታን ያንቺ ተሞክሮ? እኔ እንግዲህ እኔ እግዚአብሔር የተመሰገነ ይሁን ሄዳለ እንቀሳቀሳለን እንቀጣቀሳለ። ስራ ደግሞ ቀዝቃዛ ነው፣ ብዙ የለም ነው የሚለው ሰው። እኔ ግን አሁን ያው ኢትዮጵያዊ በዚህ ወጥም ምንም አይሰራም ነበረ። አሁን እንቅስቃሴ ተጀምሮ ችግር አለ ነው የሚለው ሰው። የታመኘው ብዙ ሰው አለ ነው የሚለው የሚሉት

bir kureniyor mu çıkartılamıyor የኢትዮጵያ የሕግ ባለሙያ ሴቶች ማህበር ለሴቶች የነጻ የሕግ ድጋፍ ጾታ ተኮር ጥናቶችን በማካሄድ ህብረተሰብን የማንቃት ስራ ሲሰራ ሀያ አምስት ዓመታት ያስቆጠረ ተቋም ነው። የማህበሩ ዋና ዳይሬክተር ወይዘሪት ሌንሳ ቢና ሴቶች በህብረተሰብ ውስጥ ያላቸውን ዝቅ ያለ ኢኮኖሚያዊና ማህበራዊ ቦታ ኮቪድ-19 ላስከተለው ጉዳት በዋናነት ተጋላጭ እንዳደረጋቸው ያስረዳሉ። እንግዲህ ኮቪድ በዓለም ደረጃ ፈጥኖነት እየፈጠረ ያለ ወረርሽኝ ነው። ይሄ እንግዲህ ገፋ የተደረገውን የማህበረሰብ አካል ያለበትን ጫናና የሚደርስባቸውን በተለይ በሴቶችና በህጻናት ላይ የሚደርሰውን ግፈት በጣም አጉልቶ አሳይቶታል። በዚህ ጊዜ እንኳን የነበሩትን ጉዳዮች ስንሰማ ኮቪድ በመጣ አካባቢ በአለም አቀፍ ደረጃ በሴቶች ላይ የሚደርስ ጥቃት እንደጨመረ ለዚህ ነገር በጣም ተጋላጭ ሆነው እንደቆዩ ስንሰማን የቆየ ነው። በእኛም ሀገር የነበሩ የተለያዩ ጉዳዮች ነበሩ። ኮቪድም ከገባ በኋላ በተለይ የሴቶች ጥቃትን በመጨመር ረገድ አሁን ይሄ ምንድን ናት ስለሚጠይቅ እኛም እንደ ማህበር እያሰራን ያለናቸው ጥናቶች አሉ። እኛ ጋር የሚመጡ ብዙ ጉዳዮች ስላሉ በተለይ የህግ ድጋፉን ስንሰጥ የሚመጡ ኬዞችን ላይ ተመርኩዘን ጥቃት ስንል ይሄ ፊዚካሊ ወይም የሚደርሰውን ጥቃት ብቻ ነው። ብዙ ጊዜ እንደ እንደ ጥቃት የኢኮኖሚም፣ የሳይኮሎጂካልም፣ የአካላዊም ነው። ትርጓሜው እንደዛ ነው። ስናየው በሁሉም አቅጣጫ ነው ማየት ያለብን ማለት ነው። ስለዚህ የፆታን መሰረት ያደረገ ሴቶች ላይ የሚደርስ ጥቃት ስንል በኢኮኖሚውም ብናየው ለምሳሌ በሀገራችን በተለያዩ ይሄ በተለይ አናሳ ገቢን የሚያስገኙ ስራዎች ላይ እየተሳተፉ ያሉ እናቶቻችን እህቶቻችን ለዚህ ምን ያህል ተጋላጮች እንደነበሩ አይንክ መገመት ይቀላለው የሚሆነው ምክንያቱም፣ ሰርቪስ ላይ ወይም የአገልግሎት መስጠት ያሉት በርካታ ሴቶች እንደመሆናቸው ያመጣው ተጽዕኖና ጫና እንዳለ መገመት እንችላለን። ከዛም ባሻገር ለምሳሌ አሁን ከኛ ማህበርም አንጻር ከሚመጡ ጉዳዮች አንጻር ለምሳሌ ኢትዮጵያ ውስጥ ኮቪድ በመጣበት ሰዓት ላይ እናደረግ የነበረው ምንድን ነው? ለትንሽ ጊዜ ፍርድ ቤቶች ተዘግተው ነበረ እና በዛ ጊዜ እንኳን ከፍተኛ የሆነ የልጅ ቀለብ ኢሹ ወይም ይሄ በቤተሰብ መካከል ወይ በፍቺ ሊሆን ይችላል፣ ወይ በተለያየ ምክንያት ቤተሰቡ ተለያይቶም ሊሆን ይችላል። በዛ ጊዜ ልጆች ወይም ቤተሰብን ማስተዳደሪያ እስከማጣት የሚሆኑ ብዙ ጉዳዮች እኛ ጋ ይነጡ ነበር። ለዚህ ከጠቅላይ ፍርድ ቤት ጋር በመነጋገርም ፍርድ ቤቶች ያዩዋቸዋል ከተባሉት ኬዞች መካከል በሴቶች ላይ የቤተሰብ ጉዳዮች እንዲታዩ ጫናን በመፍጠርም በመነጋገርም ችሎቱ ክፍት እንዲሆን የተደረገበት ነገር ነበረ። ሕዝቤ ላይ የሚመጡ ጉዳዮችን ለመቋቋም እንዲያስችል ያው መጠለያዎቻችን ቀድሞም በጣም ብዙ መጠለያዎች አሉን ብለን የምንልበት አይደለም። እንደ ሀገርም የነበረ ከፍተኛ የሆነ ጋፍ ስለነበረ እኛ እንደ ማህበር ለ እዚህ ላይ የሚሰሩ ድርጅቶች አሉና ለአዲስ አበባ ከተማ መስተዳደርም ደብዳቤዎችን በመጻፍና ሴቶች እንዲዘጋጁ ጫናዎችን ስንፈጥር ነበር። ያም ደግሞ ተሰሚነትን አግኝቶ በርካታ ስራዎች ሲሰሩ ነበር። በዚህም ረገድ ኮቪድ አስራ ዘጠኝ ዘርፈ ብዙ ማነቆዎችን በሴቷ ህይወት ላይ ቢያሳድርም ኢትዮጵያ ውስጥ በተለያዩ ቦታዎች በተነሱ ግጭቶች ምክንያት ሴቶችና ህጻናት በሀገር ውስጥና በውጪ ለስደት እና ለመፈናቀል ተዳርገዋል። ለረሃብ ለርዛት፣ እንዲሁም ለተለያዩ ሐዘንና የስነ ልቦና ጠባሳዎችም ተጋላጭ ሆነዋል። የሻሸመኔ ከተማ ነዋሪና የሶስት ልጆች እናት የሆኑት ወይዘሮ ፍሬ ህይወት ስዩም ከዓመታት በፊት በሰባት መቶ ብር ተነስተው የጀመሩት የቡና ጠጡ ስራ ወደ ትልቅ ሆቴል ቢሸጋገርላቸውም የአርቲስት ሀጫሉ ሁንዴሳን ሞት ተከትሎ በከተማዋ የተነሳው ረብሻና ጥፋት ግን ያላቸውን በሙሉ እንዳወደመባቸውና እሳቸውን ብቻ ሳይሆን በስራቸው የሚተዳደሩትን ሰራተኞችም እንደጎዳ ይናገራሉ። ሆቴል አለኝ የራሴ። ባለትዳርና የሶስት ልጆች እናት ነኝ። ተወልጄ ያደኩትም ሻሸመኔ ነው። እና መንገድ ላይ ከማፍላት ተነስቼ ነው እንደዚህ ትልቅ ደረጃ የደረስኩት። የደረሰብኝ ችግር ሆቴሌ ሙሉ ለሙሉ አቃጠሉት። ሙሉ ለሙሉ በቃ ሙሉ ለሙሉ ምንም ተለቀቀበት። እዛ ሆቴል ከወደመ በኋላ ደግሞ ወደ መኖሪያ ቤት በመምጣት መኖሪያ ቤቴ በጣም ዘመናዊ ነው። ገና አንድ አመት ነው የኖርኩበት፣ እና በጣም ትልቅ ቤት ነው። በዛ መጡ፣ በር መደብደብ፣ ያው ብዙ ነገር ሲያደርጉ እኛ አምልጠን በጓሮ ወጣን። ልጆቼን ባለቤቴንና ወንድሞቼን ተያይዘን ወጣን እና ሙሉ ለሙሉ ሁሉም ክፍል እሳት ለቀቁበት። በቃ ሙሉ ለሙሉ ቤቱም ወደመ፣ ሆቴሌም ወደመ ማለት ነው። ሻሸመኔ ብዙ ሰው ተጎርቷል። እጅግ በጣም ብዙ ሰው ግን አንዳንዱ ሰው ስራ ቦታ ወድሞ መኖሪያ ተርፎለታል፣ መኖሪያ ወድሞ ስራ ቦታ ተርፎለታል። እኔ ምንም ዜሮ ላይ ነው፣ አምስት ሳንቲም ቤቴም ስራ ቦታዬም ዜሮ ነው ያደረጉ ሁሌም በላይ ነው መነሻ ሰባት መቶ ብር አይሞላም። ቡና ገዛ የሚገዛው ቦታ ተከራየን፣ ስራ ጀመርኩኝ። እየቆላው ራሴ እየወቀጥኩኝ፣ እያፈላው ራሴ አስተናጋጅም ሆኜ የቃማ ጥቤ ሁሉን ነገር አድርጌ ነው ለዚህ ደረጃ የደረስኩ። ተጋብዘን ለትልቅ ደረጃ ደረሰን ከእግዚአብሔር ጋር። እንግዲህ ችግሩ ከደረሰብኝ በኋላ ያው ማለፊያ ቦታ የምትፈልግ ወደ ቤተሰቦች ጋር ልጆቼንም ባለቤቴን ተያይዘን እነሱ ጋር ተቀመጥን። ረጅም ጊዜ እዛ ተቀመጥን። ከዛ በኋላ እንደገና በሰዎች እርዳታ፣ በቤተሰብ እርዳታ፣ በደንበኞቼም ብዙ ሰው ረድቶ አሁን ወደ ስራ ተመልስሻለን። ስራ ከጀመርኩ ሁለት ወር ሆነኛል። ብዙ ነው። አሁን እኔ የራሴን አወራው እንጂ ሻሸመኔ ሙሉ ለሙሉ ወድማለች። ብዙ ደግሞ በየቤታቸው የቀሩ ብዙ ሰዎች አሉ። ስትተዳደሪ በራስ ስራ በቤት ብዙ በስረሽ ብዙ ሰው አለ። ከሀያ በላይ ሰራተኛ አለኝ። ልጆች አሉኝ፣ ቤተሰብ አለኝ። ብዙ ነገር ነው እና በአንዴ በአንድ ምሽት በቃ ምንም ዜሮ ላይ እና በዋው እርዳታ በእርዳታ መኖር ጀመርኩ ማለት ነው። መጠለያ የለሽም፣ ስራ ቦታሽ የለም። በቃ ምንም በለበስነው በብጃማ ነው የወጣ ነው። በጣም ከባድ ነው። ሞራል የሚጎዳ ነገር ነው። በጣም ከባድ ነው። ግን ቢሆንም ለተሻለ ነገር ማሰብ ነው። በተመሳሳይ በደቡብ ክልል በኮንሶ በነበረው ግጭት ከቤታቸው ተፈናቅለው ለወራት ከቆዩ በኋላ በቅርቡ ወደ ቀያቸው የተመለሱት የአንድ ልጅ እናት ወይዘሮ ታደለች ሀይሳ ምንም እንኳን በአካባቢው አንጻራዊ ሰላም ቢኖርም ሁኔታዎች ግን ወደ ቀድሞ መልካቸው አለመመለሳቸውን በመግለጽ አሁንም ድረስ ስጋት እንዳለባቸውና ኑሯቸውንም የሚገፉት በእርዳታ ምግብ መሆኑን ይናገራሉ። መጀመሪያ ሰላም ነበረ ሲጀመር እኛ ሁላችን ቤታችን ለቄው ወደ ሌላ ሰው ቤት ነው ሽሽለው እና አሁን ብዙ ሰውም አልመጣም፣ አንዳንድ ሰው ነው ወደዚ የገባው እና ብዙ ሰውም አልገባም። እስካሁን መንግስት እርቅ አድርጓል እና ገዛ ታርቅ ነው። አሁን አንዳንድ ሰው ወደ ቦታ ተመልሷል፣ ግን ሁሉ ሰው አልተመለሰም። ገዛ በኋላ እንደተመለስ ነው። እስካሁን የእነሱ ቤተሰብ የሞቱባቸው እስካሁን ማሰሪያ አያስቀምጡም በየጣካ ይኖራሉ። የጎን ሰዎች እስካሁን እያስፈራሩ በቃ የእኛ ሰዎች ወደ እርሻ መሄድ አልቻሉ በዛም ደግሞ ላም እየወሰዱ በሬ እየወሰዱ ወደ ሀገራቸው ይዘው እየሄዱ በቃ። ስንጠይቃቸው በቃ እያልወሰድ እያሉ ያው ያው ሰላም ይላሉ፣ ግን ሰላም እንደማይ አይመስለኝም። ግን ያ እኔ በተወለድኩበት ጊዜ እንደዚያ አይነት ቤቁስ ተሚቻላል ባሬ ስዳርነት እኔ አንድ ወንድ ልጅ አለኝ ስኖር በቃ በሴድ በቃ ብዙ ብዝነስ ሊላገኝ ነበር። አሁን ጦርነት ልክ እንደተነሱ የሸኩነኝ በፊት አይደለም፣ ሰው የለም በቃ ኑሮ እንደ በፊት አይደለም በቃ። እሷም ምንተኛ መስራት ነው ምንተኛ ሰው በቃ፣ ስጋት ላይ ነው ያለው ሰው ሁሉ በ ይፈራል። ወደዛ ይመጣል ይህ በዛ ምክንያት ልጆች በጭራሽ ትምህርት እየተማሩ አይደለም። ከዛ ውጪ አሁን ለቀለብ የሚሆን አንድን ነገር የለም። አንዳንድ ስንዴ የስተ ነበረ እርዳታ የሚክፍ ያው መንግስት ይነገር ማለት ነው። ይህ በቆሎ ያው ብዙ ውድ ነው ሳቡ አንድ ጣሳ አሁን ሰማንያ አምስት ብር ነው። ስለዚህ ይሄ ገዝተን ነው የምንበላው ባህላ ዓለም አቀፍ የስደተኞች ተቋም በመስከረም 2013 ዓ ም ባወጣው መግለጫ ኢትዮጵያ ውስጥ 1.8 ሚሊዮን የሚሆኑ የአገር ውስጥ ተፈናቃዮች መኖራቸውን ገልጿል። ከእነዚህ ውስጥም 1.2 ሚሊዮኑ በግጭት ምክንያት የተፈናቀሉ መሆናቸውን ነው ያተተው። በግጭት ወቅት ታዲያ ሴቶችን የሚያጋጥማቸው መፈናቀል ብቻ ሳይሆን አስገድዶ መደፈርና ጾታዊ ጥቃት በዋናነት ይነሳሉ። ኬር ኢትዮጵያ፣ ሴታዊት ንቅናቄ ባዘጋጀው የውይይት መድረክ ላይ ይፋ ባደረገው ጥናት መሰረት በተለያዩ የሀገሪቱ ክፍሎች ላይ በተፈጠሩ ግጭቶች በሙሉ ሴቶች ላይ ከፍተኛ የሆነ አካላዊና ጾታዊ ጥቃት መፈጸሙን አስታውቋል። በተለይም ይህን መሰል ዜናዎች በህዳር ወር ላይ በፌዴራል መንግስቱና በወቅቱ የትግራይ ክልልን ሲያስተዳድር በነበረው የትግራይ ክልል ገዢ ፓርቲ ህወሀት መካከል ከተፈጠረው ጦርነት በኋላ በተደጋጋሚ እየተሰማ ይገኛል። ከወራት በፊት ከማይካድራ የተፈናቀለችውና በመቀሌ ከሳቴ ብርሃን ትምህርት ቤት ውስጥ በሚገኘው የስደተኞች መጠለያ ጣቢያ ውስጥ የምትኖረው ፊያሜታ ተስፋዬ በአሁን ሰዓት በካምፕ ውስጥ የስደተኞች ተወካይ በመሆን እያገለ እየተገለገለች ትገኛለች። እሷ ከማይካድራ ቀደም ብላ በመውጣቷም ጉዳት ባይደርስባትም በግቢ ውስጥ ያሉ ስደተኛ ሴቶች ግን እጅግ አስከፊ ለሆነ የጾታ ጥቃትና እሱን ተከትሎ ለመጣ የስነ ልቦና ጠባሳ መዳረጋቸውን ታስረዳለች። ለሴቶች በጣም አስቸጋሪ ሁኔታ ነበር። ምክንያቱም በዛ ሁኔታ ውስጥ ማን ጥቃት እንደማያደርስ ብቅ የምታውቀው ነገር የለም። የመደፈር አለ፣ ሌሎች ጥቃቶች አሉ። መደፈር ብቻ ሳይሆን መመታትም ሌላ ነው። እናቶች በጣም ተጨንቀው ነበር። ምክንያቱም በጣም ሰዎቸም ነበራቸው ልጆቻቸው፣ ባሎቻቸው የት ማ ስከባት እንዳለባቸው እንኳን አያውቁም ነበር። እና በጣም ያስቸግር ነበር። እኔ እንኳን አጋጣሚ ቶሎ እየገቡ ነው ምናለ ሲባል አካባቢ ወጣቱ ነው ካሊ በኋላ ወጡ። ወንድሞች ቶቼ ነበሩ። እነሱ በእግር የመጡ ጦርሞት እኛ ጋር አስራ አምስት ቀን በእግር የተጓዙ ሰው አለ ሆኔ የማውቀው ማለት gr መdመ የሜታ በዚህ ወቅት ስደተኛ ሴቶች የንጽህና መጠበቂያ ምግብ፣ ልብስና መሰረታዊ ነገር እንደሚያስፈልጋቸው የጠቀሰች ሲሆን ሰላም ባለመኖሩ የተነሳ ሴቶች ለመሸማቀቅና አንገታቸውን ለመድፋት እንደተገደዱ ጨምራ ትናገራለች። ተመሳሳይ የሆኑ የመፈናቀልና የጾታ ጥቃት ዜናዎችም በሀገሪቱ የግጭት ቀጠና በሆነው በቤንሻንጉል ጉሙዝ መተከል ዞን በተደጋጋሚ ይሰማል። ወይዘሮ ዜናብ ሲራጅ የቤኒሻንጉል ጉምዝ ነዋሪ ሲሆኑ የአራት ልጆች እናት ናቸው። በቅርቡ በአካባቢው በደረሰ ጥቃት የልጆቻቸውን አባትና የአስራ ሶስት ዓመት የትዳር አጋራቸውን አጥተዋል። እኔ የምኖረው ግልገል በለስ ነው ያለሁት እና ው ባለቤቴ እስከ ሀብቱ ያው እዛው ግልገል ነው የሞተው። ከብት ሲጠብቅ እስከ ከቡት ከንብረቱ ነው የጠፋው። ገና ሙጫ ሙጫ ናቸው ያው የትልቅ የተባለችው አስር ዓመቷ ነው። ገና እኔ አሁን ግልገል መጠለማ እና ሳምባ ምች ነበረበት ሰው ሲሆን

አሁን ያንን እያበላሁ ትማለሁ ያው በዛ እንክብካቤ ያሁንም ያው የአቅሜን ያሰራ እየሰጠዋቸው። ሰማይና ምድር ነው። ዛሬ ብቻኝነት በጣም ከባድ ነው። በዛሬው ወቅት እንኳን አላት ልጅ አንድም ቀደም ሲል ከተለያዩ ድምጾች እንደሰማ ነው። የሀገር ሰላም ሲደፈርስም ሆነ ግጭቶች ሲከሰቱ ግንባር ቀደም ተጋላጮቹ ሴቶች ናቸው። የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር፣ የሴቶችን ደህንነት መጠበቅ የመንግስት ዋና ኃላፊነት ነው፣ ሲቪል ማህበረሰቦችም በህብረት መስራት አለባቸው ብለዋል። ግጭት በተከሰተባቸው አካባቢዎች በሴቶች ላይ የደረሱ ዘግናኝ ጥቃቶችም እንደ ዛሬ ባለ ቀን ውስጥ ጎልተው መነገር አለባቸውም ይላሉ። ዓለም አቀፍም ቢሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ወይም ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ሕፃናት እንዲሁም አረጋውያንና አካል ጉዳተኞች ሆኖ የታወቀ ነውና በእኛም ሀገር የህግ ማስከበር ስርዓት መንግስት እንደሚለው እንዲሁም ደግሞ በሌሎችም ቦታዎች ላይ በነበሩት ግጭቶች የእርስ በርስ ግጭቶች ነው የመሳፈሉት በርካታ ሴቶች ላይፍ የመደፈርግ እንዲሁም ደግሞ ከቦታቸው በመፈናቀላቸው ሰበብ ቦታቸው ላይ የሚደርስ ጥቃት እንደነበረ ስንሰማ ነበርም እኛም ከአብረውን ካሉን በተለይ ቅርንጫፍ ጽሕፈት ቤቶች ስላሉን ስላሉ በዛ ቦታዎች ላይ ያሉትን መረጃዎች እነሱን ይነግሩን ነበር በወቅቱና እንደ ተቋምም ብቻ ሳይሆን ይህን ነገር እንደ ሲቪል ማህበረሰብ አባላት ከተለያዩ የሲቪል ማህበረሰብ ተቋም አስጋር አንድ ላይ ሆነን ለመንግስት ጫና ስንፈጠር ጉዳዩ ላይ ትኩረት ተሰጥቶበት መወራት ሳይጀምር ለሴቶች ፕሮቴክሽን እንዲሰጥ በዚህ ጊዜ ላይ ከሚከሰቱ ጥቃቶችን መከላከልን እርምጃ መንግስት እንደ መንግስት ትልቅ አጀንዳ እንዲወስደው ስናሳስብ ነበር። እየደረሱ ያሉ ጥቃቶች በእነዚህ ቦታዎች ላይ ምን ያህል ከባድ እንደሆኑ እንዲሰማ በማድረግ ያው እኛ መንግስት ስላልወደን ምናሻ አንሰጥም እኛ ድምፅ ማጮህና ጫና መፍጠር ስራን ስለምንሰራ ማለት ነው። ሰፖርቶችን መስጠት የምግብ ይሄ የሚያስፈልጉ ችን ስናደርግ ነበር። ይህንን ሌላውቅ በጣም ትልቅ ቻሌንጅ የነበረብን በተለይ በሰሜን በነበረው ላይ የኢትዮጵያ ግባር ቤቶች ማዛ ተደራሽነቱን ለማስፋት አሁን ከምናደርጋቸው አንዳንድ አክቲቪቲዎች የእንቅስቃሴዎች መካከል አንዱ የቅርንጫ ጽህፈት ቤቶቻችን በሌሉን ቦታዎች ላይ የማቋቋም ነበር እና ና ሶማሌና አፋር ላይ ያው አሁን ስታብሊሽ አድርገን ኦልሬዲ ስራውን ኦልሞስት የጀመርንበት ሁኔታ ነው ያለው። መቀሌ ላይም እንደዚህ ተመሳሳይ የቢሮ መክፈት ሥርዓት እያ እንቅስቃሴ ወይም ንግግሮችን እያደረግን ባለንበት ሰዓት ነበር ይሄ የመጣው እና በጣም ከባድ ያደረገብንም እዛ ቦታ ላይ ስላልነበረ ቢሮ ይሄንን ራሱ ኢቨን ሄዶ መክፈት አለመቻል ራሱ ስራን ለመስራት በተለይ በሴቶች ላይ የሚደርሱ ጥቃቶችን ከመከላከል አንጻር ስራ ለመስራት ነው እሱን ለጊዜው ሆልድ የተደረገ ነው እና እነዚህ ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔስፊክ ስራ ነው በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው የማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ። ለጥቃቶቹ የሚመለከተውን ማንም አካል በስጡብ በሴቶች ላይ እና በህፃናት ላይ የሚደርስ ጥቃትን እንደሚጠየፍ ትግስት አያስፈልግም ብዬ ነው ማስበው። አንደኛ ከመድረሳቸው በፊት መከላከል የሚቻልባቸው ፕላትፎርሞችን በማመቻቸት ያንን ማድረግ። አሁን ባለው ሁኔታ ግን በጣም ብዙ ችግሮች ተከስተዋል ኦልሬዲ እና ለእነዚህ ምላሽ በመስጠት ከዚህ በፊት ከነበረን የአሰራር ሁኔታ ውስጥ ውጭ ወጥተን አንድ ላይ በመሆን በመቀናጀት እነዚህ ቦታዎች ላይ አፋጣኝ የሆኑ የድጋፍ አገልግሎቶችን መስጠት አለብን ማድረግ አለብን ብዬ ያስባለሁ። ኮርስ እየተደረጉ ነው ግን ያው ወደ ምት መጠናከር አለባቸው ብዬ ያስባለሁ። የኢትዮጵያ መንግስት በተለያዩ ጊዜያቶች ግጭቶች በተከሰቱባቸው አካባቢዎች የመጠለያ ጣቢያዎችን በመገንባትና ከብሔራዊ የአደጋ ስጋት አመራር ኮሚሽን እንዲሁም ጉዳዩ ከሚመለከታቸው ከሰላምና የሴቶች ህጻናትና ወጣቶች ሚኒስቴር ጋር በመተባበር ሌሎች ግብረሰናይ ድርጅቶችን በማቀናጀት መሰረታዊ የእርዳታ ቁሳቁሶች እንዲደርሱ እያደረገ መሆኑን የሚያስታውቅ ሲሆን ጥቃት አድራሾችን ለህግ በማቅረቡ ሂደትም ላይ እየሰራ መሆኑን አስታውቋል። ለአብነት ዛሬ በወጣ ዜና በማይካድራ ለዜጎች ሞትና ለሴቶች መደፈር እንዲሁም የአካል ጉዳት መድረስ ተሳታፊ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ህግ ቀዳሚ የምርመራ መዝገብ መክፈቱን አስታውቋል። ወይዘሪት ሌንሳ ቢየናን እናመሰግናለን። ሰፋ ያለውን ውይይት በቀጣይ ዝግጅት ይዘን እንመለሳለን። የዓለም አቀፍ የሴቶች ቀን ልዩ ቅንብር መጠናቀቁ ነው። የሴቶች ሕይወት በኮቪድ-19 እና በግጭት ወቅት ምን እንደሚመስል ያሳዩ ድምጾችን ያሰባሰቡልንን ዘጋቢዎቻችንን እናመሰግናለን። ኤደንና ቆንጅትን እናመሰግናለን። ከዚሁ ዓለም አቀፍ የሴቶች ቀን ጋር የተያያዘ ነው ቀጣዩ ዘገባችን። ሴቶች የትዳር አጋራቸው በሞት ሲለይ፣ በፍቺ ስለያዩ፣ በተለያዩ ምክንያቶች ከትዳር ውጪ ሲወል ወይም ፈልገውና አቅደው ልጆቻቸውን ለብቻ ሊያሳድጉ ይችላሉ። እነዚህ እናቶች ታዲያ ልጆቻቸውን ለማሳደግ ከማህበረሰቡ አቀባበል ጀምሮ ብዙ ፈተናዎችን ያሳልፋሉ። ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ይህን ውጣ ውረድ በስኬት አልፋ ልጆቿን ለቁም ነገር ያበቃች እናት እንግዳ አድርገን ጋብዘናል። ወይዘሮ ግንብለሽ ከበደ ትባላለች። ያነጋገረቻት ስመኝሽ የቆየናት ቀጥሎ ይቀርባል። ግንቧግሽ በቅድሚያ አንቱ መባል እንደማትፈልጊና አንቺ እንድልሽ በጠየቅሽኝ መሰረት አንቺ እያለን እንቀጥላለን። እስቲ ወደ ትዳር ገብተሽ ሁለቱ ልጆችሽን ከመውለድሽ በፊት ስለነበረው ህይወትሽ እናውራ። ያ ጊዜ ምን ይመስላል? የተወለድኩት ከአምቦ ሰላሳ አምስት ኪሎ ሜትር ርቃ በምትገኘው ቶኬ ረንሳ የምትባል መንደር ነው። የገጠር መንደር ነች እና እዛ ከአንደኛ እስከ ስድስተኛ ተማር። ከስድስተኛ ክፍል በኋላ ደግሞ ወደ አምቦ መጥቼ ቤት ተከራይተን ከወንድሞች እህቶች ጋራ፣ ሁለት ሴቶች መትሪክን አልፈን አዲስ አበባ ዩኒቨርሲቲ ገባሁ። እዛም የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት፣ በእሱ ትምህርቴን አጠናቅቄ ብቸኛ እናት ከሆንኩ በኋላ ደግሞ እንደገና ማስተርሴን ስራ ተጾታና ልማት በሚል ተምሬ ጨረስኩኝ። መንግስት ትልቅ መንግስት መስሪያ ቤት የሚባሉ ከዛ በኋላ ደግሞ አለም አቀፍ ድርጅቶች ኒጆች ዩናይትድ ኔሽን ውስጥ ዩኒሴፍ፣ አውሮፓ ህብረት፣ አሜሪካ ዩኤስአይዲ የሚባል ድርጅት ውስጥ የስራ ልማት አድቫይዘር ነበርኩኝ፣ አማካሪ ነበርኩኝ። እንግዲህ እንግዲህ እንደ ነገርሽን በትምህርት ሽም በስራ ሽም ስኬታማ የሚባል ጉዞ ተጉዘሻል። ከዛ ጎን ለጎን ደግሞ ትዳር ይዘሽ ልጆች ወልደሻል። ግን ትዳሩ መቀጠል ስላልቻለ ተለያያችሁ። ያ ሂደት ምን ይመስል ነበር? አንድ ሰው ብቸኛ እናት ወይም ብቸኛ አባት የሚሆነው በተለያየ ምክንያት ነው። ወይ ሳታገቢ ልጆች ወልደሽ ማሳደግ ትፈልጊያለሽ፣ ወይ በፍቺ ወይም በሞት ነው እንዲህ በዛ ላይ። ዋናው ነገር ትለያየውን ስትፋጭ ብቸኛ ስትሆኝ በምን ሁኔታ ላይ ነበር የሚለው ወሳኝ ነው። የእድሜሽ፣ የትምህርት ደረጃሽ፣ የሀብት መኖር አለመኖር፣ ገቢሽ፣ ጤናሽ፣ መኖሪያ ቦታሽ፣ እነዚህ በሙሉ ወሳኝ ናቸው። እኔ እናቴ በልጅነት አባታችን ሞተው ነው ያሳደገች ከእንግዲህ ሰባት ልጆች ብቻዋን ስታሳድግ አይቻለሁኝ ማለት ነው። ሳትማር ደግነች፣ ለሰው የምትኖር ከሰው ጋር የመኖር ለሰው የመርዳት እና ያንን ደግነቷን ይዤ እኔ ደግሞ ትምህርት ጨመርኩበት ማለት ነው። ያ ችግር ሲገጥመኝ የውስጥ ችሎቷ፣ ድፍረቷ፣ ዘዴዋ እነዚህ በሙሉ ዞሮ ዞሮ ምንድን ነው? ማንም ሰው አስተሳሰብሽና ጭንቅላትሽ ውስጥ ነው ያለው። ትዳር ማለት እስር ቤት ነው ወይ? አይደለም ኑሮ ምርጫ መሆኑን ነው እኔ ያየው። እዚህ ጋር እንዲያነሳሹ ነጥብ አለ። በተለይ ማህበረሰቡን በተመለከተ ትዳር መፍታትን ከባድ ነገር ተደርጎ ስለሚቆጠር ብዙ ሴቶች ማህበረሰቡ ምን ይለናል በሚል ፍራቻ መጥፎ ትዳር ውስጥ የሚኖሩ ሰዎች አሉ። እንደውም ብዙ የአዕምሮ ጫና የሚደርስባቸውም ልጆች በዛ ውስጥ ያፈራሉ እና ከቤተሰብሽ ሊሆን ይችላል፣ ከአካባቢሽ ከማህበረሰብ የደረሰብሽ ጫና ነበረ። ምንም አይደርስብሽ ነገር አለ የሚመቤት የስነ ልቦና ጫና ይደርስብሻል። የኢኮኖሚው አለ፣ ማህበራዊ አለ። ተስፋ እንድትቆርጪ፣ ብቸኛ እንድትሆኝ፣ ኮንፊደንስሽን እንድታቂ፣ ከሰው እንድትርቂ፣ ብዙ ነገሮች ነው የሚገጥሙሽ ማለት የሴት ልጅ የሚባለውን በስድብ ወይ በሆነ ነገር ትሰሚዋለሽ። ልጆች በበደል ውስጥ እያለቀሱ አንቺ ራስሽ እንትን እያልሽ የምትኖሪ ህይወት ለእኔ ደለም ብዬ ደግሞ ተሳክቶልኛል። በራሴ ልጅ ማሳደግ ደግሞ እንግዲህ ሁለትም ሆኖ ከባድ ነው። አንዱ ሲኮን ደግሞ የበለጠ የሚከብድ ይመስለኛል። አንቺ በጣም የከበደ የምትይው ምኑ ነው? እኔ ባለቤቴን አስተምሬው ማለት ቁጭ ብያው ልጆች ይዤ እሱ ውጭ ሀገር ዶክትሬቱን ይዞ ምናምን መጥቶ ነው የተለያየ ነው። ስንለያይ ፍርድ ቤት ያለፍትህ ነው የተወሰነብኝ። ምንም ነገር ማጣት ማለት ነው። ከዛ በኋላ ነው በኢኮኖሚ ሀብዬ ነው፣ እንደገና ትልልቅ እንትኖች የኖረኝ። ከዛ በኋላ ነው ማስተርሴ ተምሬት ገብቶሻል። የልጆቼንም ቢሆን እነሱ ላይ ጊዜን ነበር ማጠፋው። ከልጆቼም ይለየኝልም። ከልጆቼ የልጆችን ስብና መገንባት ነበር ትልቁ ስራዬ። ግን ያው ለአንድ ለኢትዮጵያ እናት የተለያየ ነው። ሴት ነሽ፣ ልጆችን በብቻኝነት ያሳደግሽ እናት ነሽ። በዛ ላይ ደግሞ የምትኖሪበት ማህበረሰብ በተለያዩ አመለካከቶች ውስጥ የሴት ልጅ በማለት ወይም ትዳርሽንም ከመፍታት አንጻር የሚሰጡ እንትን ተቋቁመሽ ነው። እነዚህም ሁሉ ስታደርጊ የነበረውና ይህንን ጥንካሬ ከየት አገኘሁት ነው የምትይው። በእርግጥ እናትሽን አንስተሻል። ከእናትሽ ያየሽው ነገር አለ። ከዛ ሌላ ምናልባት ጥንካሬ ሰጥቶኛል የምትይው ነገር አለ? በጣም አለ። አንደኛ በእኛ አገር ብዙ ነገር ቻዩ ስለምትባይ ብዙ ሴቶች ችለውት ይኖራሉ ችግርን በደልን እኔ ጥንካሬ የሰጠኝ እችለዋለሁ አደርገዋለሁ ህይወት ምርጫ ነው አነብ ነበረ እናቴ ጋር ያየሁትን ነገር እኔ ደግሞ በእውቀት አዳብረው ነበረ በጣም ነበር ራሴ ላይ የምሰራው ጤናዬ ላይ በግርዋ ካረጋለው ከሰዎች ጋር እወያያለው ጓደኞች አሉኝ ከዛ ሽር እንደራረጋለን አንዱ የአንዱን እንትን ያ እያጠነከረኝ እያጠነከረኝ መጣ ማለት ነው ችግር እንደ እርግዝና ነው። ትደብቂ ትደብቂ አድጎ ልጅ ይሆናል ይባላል። እኔ እዛ ደረጃ ሳይደርስ ሁሉ ነው እንትን የምለው በቃ እነዚህ ነገሮች ናቸው የረዱን ብዬ አስባለሁ። ጥሩ ነገር አነሳሽ። በተለይ የትም ዓለም ላይ እና ለልጆቿ ቅድሚያ ትሰጣለች፣ ለቤተሰቧ ቅድሚያ ትሰጣለች። ሴት ልጅ ብዙ ጊዜ በዚህ መሀል ራስን መርሳት የሚባል ነገር ያጋጥማል ብዙ ሴቶች ላይ እና እሷ ላይ ትንሽ ምናልባት ልምድሽ እንድታካፍል በጣም የሚገርምሽ ነገር እኔ ከልጆቼም ጋር እደሰታለሁ ብቻዬንም ሲሆን፣ በእርግጥ የመጀመሪያው ሰዓት ላይ ትጎጫለሽ ሁሉ ሉ አመት እንደዚህ ነው እንደዚህ ምናምን አንቲና ቶሎ ከውስጥ መውጣት አለ ያለብሽ ከዛ ውስጥ ወዲያውን የወጣው ከዛ ወጥቼ ዩኒቨርስቲ ዩኒቨርሲቲ ነው የገባሁት፣ ገባው ማስተር ሴን ተማርኩ። ከዛን ልነግርሽ አልችልም ሁሉንም ነገር ነው የማደርገው ለራሴ። እኔ ጤነኛ ካልሆንኩ ልጆቼ ጤነኛ እንደማይሆኑ አውቃለሁ። ከልጆቼ ጋር ሁሌ ነው ማውራው። ራሴ ላይ የምሰራው ደግሞ በልብስና በሽቱ ምናምን አይደለም ራሴ ጤና ላይ ነው የምሰራው። ተኛለሁ፣ ጤነኛ የሆነውን ምግብ እበላለሁ፣ ከዛ በኋላ በግሬ ሄዳለሁ

አንዱ ራሴ ላይ፣ ሁለተኛው ልጆቼ ላይ የሰራሁት ነው። በራሴ ላይ እንዳልኩሽ ንብረት በሙሉ ለሱ እንትን ሲል እኔ ምንም ነገር ሳጣ ትምህርቴን ተማርኩኝ። ትልቅ ስራ ውስጥ መስራት ጀመርኩኝ። ዓለምን በስራ ምክንያት ዞርኩኝ፣ አየሁኝ። ሌላው የልጆቼ ስኬ ከምግብ እኩል ነው፣ እውቀት ነው መመግባቸው ልልሽ እችላለሁኝ። መግቢያችን ላይ እንደገለጽ ነው በተለያየ ምክንያት ልጆቻቸውን ለብቻቸው የሚያሳድጉ ሴቶች አሉ። በዚህ አይነት ህይወት ውስጥ ሲያልፉ ደግሞ በኢኮኖሚም በማህበረሰቡ በሚደርስባቸው ጫናም የከበዳቸዋሉና ከራስሽ ልምድ በመነሳት ለእነዚህ እናቶች የምታስተላልፍ መልእክት አለሽ? ተላልፍላቸው። አንደኛ እኔም ተምር ያለፍኩት ያው ቋሚ ችግር እንደሌለ ነው ሁል ጊዜ ችግርን ወደ መልካም አጋጣሚ መቀየር እንደሚቻል ነው። ሌላ እውቀት ነው። እኔ ልጆችን በልጆችን በእውቀት ነው። በምግብ ብቻ በልብስ ብቻ አይደለም ያሳደግኳቸው። ከአባታቸው ጋራ ያላቸው ግንኙነት በጣም ሰላማዊ መሆን አለበት። እስከ መጨረሻዋ አብረን እንነጋገር ነበር። እሷ አግብቶ ለልጆች ወልዳል። ይደውልልኛል። ከሰው ጋራ መወያየት ያስፈልጋል። ግልጽ ከሆንሽ መፍትሄ አለው። እችላለሁ ካልሽ ትችያለሽ። አይምሯቸውም ስለይ ይስሩ ጭንቅላታቸውን ማሳመን ነው። እና ይሄንን ነው እኔ የምመክረው። በተለያዩ ህይወት መንገዶች ላይ ተጉዘሽ ብቸኛ እናትም ሆነሽ፣ በትምህርትሽም በስራሽም ስኬታማ ሆነሽ፣ ዛሬ ደግሞ ልጆቹ ስልልቅ ቦታ ደርሰው ልምድሽን አካፍለሽናልና በጣም ነው የማመሰግነው በአድማጮች ስም እግዚአብሔር ይስጥልኝ። እሺ ስመኝሽን፣ ለዘገባው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም።